የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የወንጀል ችሎት ነገረ ኢትዮጵያ ተብሎ የሚታወቀውን የሰማያዊ ፓርቲ ልሳን ያዘጋጅ በነበረው ጌታቸው ሽፈራው ላይ የአንድ ዓመት ከስድስት ወር እስር ቅጣት ወስኗል። ፍርድ ቤቱ የተከሳሹ ንብረት የሆኑ ሁለት የእጅ ስልኮች እንዲመለሱለትም ትዕዛዝ ሰጥቷል። መለስካቸው አመሀ ዝርዝሩን ይዟል። ፍርድ ቤቱ ከትናንት በስቲያ የጥፋተኝነት ፍርድ በጌታቸው ሽፈራው ላይ ከሰጠ በኋላ አቃቢ ሕግና የተከሳሽ ጠበቃ ያቀረቧቸውን የቅጣት ውሳኔ ሐሳቦች እንደመረመር አስታውሷል። አክሎም አቃቢ ሕግ ተከሳሽ ወንጀሉን የፈጸመው የግንቦት ሰባት አርበኞች ግንባር አባል ከሆነው ከአበበ ገላው ጋር አንድ ላይ በመሆን ነው ሲል ቅጣቱ ከብዶ እንዲጣል ሐሳብ ማቅረቡ ገልጿል። በተቃራኒው የጌታቸው ሽፈራው ጠበቃ ተከሳሽ ያደረገው ከአንድ ግለሰብ ጋር የፌስቡክ መልእክት ልውውጥ መሆኑን በዚህም የደረሰ ጉዳትም ሆነ የተገኘ ጥቅም እንደሌለ አስረድተው ቅጣቱ ቀሎ እንዲጣል ማመልከታቸውን አስታውቋል። ፍርድ ቤቱም የቅጣት መነሻ እርከኑን በመወሰን ተከሳሽ አንድ ዓመት ከስድስት ወር በጽኑ እስራት እንዲቀጣ ትዕዛዝ ሰጥቷል። በሌላ በኩል ደግሞ ተከሳሽ በቁጥጥር ስር በዋለበት ወቅት የተያዙበት ሁለት የእጅ ስልኮቹ ለባለ ንብረቱ እንዲመለሱ አዟል። አቃቢ ሕግ ቀደም ሲል በጌታቸው ሽፈራው ላይ ያቀረበው ክስ የሽብር ወንጀል ፈጽመዋል በሚል በጸረ ሽብር አዋጅ ድንጋጌ ስር የነበረ ቢሆንም ፍርድ ቤቱ በወንጀል ሕግ አመፅ በመቀስቀስ ወንጀል ድንጋጌ ማለትም ግዙፍ ያልሆነ መገፋፋትና ማሰናዳት ወንጀል ድርጊት ስር እንዲከላከል በይኗል። ጌታቸው መቼ እጁ እንደተያዘ ፍርድ ቤት ለአቃቢ ሕግ ጥያቄ ቢያቀርብም አቃቤ ሕግ ለጊዜው መረጃው እንደሌለው ገልጿል። ቪኦኤ ከተከሳሽ ቅርብ ጓደኞች እንደተረዳው ከሆነ ጌታቸው በፖሊስ ቁጥጥር ስር የዋለው ታሕሳስ 18 ቀን 2008 ዓ ም ነበረ። ስለሆነም ከአንድ ዓመት ከአምስት ወር በላይ ታስሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ